እንደምናመሽታችሁልኛል የተከበራችሁ አድማጮቼ በዐሥራ አንደኛው አታፖርካ ዓለም አቀፍ አገር አቋራጭ ሩጫ ውድድር ኢትዮጵያውያን በሁለቱም ጾታዎች አሸንፈዋል። በ36ኛው የኢስታንቡል ማራቶን ደግሞ በወንዶቹ የበላይነቱን ወስደዋል። በእግር ኳስ ለአፍሪካ ዋንጫ የተካሄዱ የማጣሪያ ግጥሚያ ውጤቶችን ይዘናል። ፍቅሩ ኪዳኔም ከእኛ ጋር ናቸው። አብራችሁን ቆዩ። የእግር ኳስ ስፖርቱን ዜና ላስቀድም። ለሰላሳኛው የአፍሪካ ዋንጫ ፍጻሜ ለማለፍ በሳምንቱ መጨረሻ አርብና ቅዳሜ ሰባቱ ምድቦች አምስተኛ ማጣሪያቸውን በተለያዩ የአፍሪካ ከተሞች አካሂደዋል። ከነገ በስቲያ ረቡዕ የሚደረገው የመጨረሻው ስድስተኛ ማጣሪያ ጨዋታ ብቻ እየቀረ ዘጠኝ ቡድኖች ማለፋቸውን አረጋግጠዋል ይላል ገዛኝ ጽዮን መስቀል ከአዲስ አበባ። መቀጠል ትችላለህ ገዛኝ። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ከሜዳው ውጭ ቅዳሜ ምሽት ላይ በአልጄሪያ የበረሃ ቀበሮዎች ሶስት ለአንድ ተሸንፎ ተመልሷል። በሀያ አንደኛው ደቂቃ የዋልያዎቹ አጥቂ ኡመዱክሪ ከርቀት መሬት አስይዞ የላካት ቀዳሚ ግብ ሆና ነበር። ሆኖም የአልጄሪያ ቀበሮዎቹ በግቧ ሳይደናገጡ እስከ ረፍት ባለው ጊዜ ብቻ በሶፊያን ፌጉሊ፣ ሪያድ ማህሬዝ እና ያሲን ብራሂሚ አማካይነት ሶስት ጎሎችን አከታትለው ለማስቆጠር ችለዋል። የኢትዮጵያ ቡድን ወደ አፍሪካ ዋንጫ ለማለፍ በኳስ የሚፈጠረው አይታወቅም በሚለው እንለፈውና በጣም እጅግ በጣም የመነመነ የጭላንጭል በሚመስል ቀጭን የተስፋ ቀዳዳ ላይ ይገኛል። በዚሁ ምድብ ማሊ ወደ ማላዊ ሄደው ሁለት ለባዶ ሽንፈት ደርሶበታል። በሶስት ነጥብ ላይ ከቀረው የኢትዮጵያ ቡድን ይልቅ በኩል ስድስት ነጥብ ላይ የተፋጠጡት ማሊና ማላዊ ለራሳቸው የሚበጃቸውን አድርገው በሁለተኝነት የማለፍ ተስፋቸው የተሻለ ነው። የኡጋንዳ ብሔራዊ ቡድን የጋናቻውን አንድ ለባዶ ማሸነፍ መቻሉ ያልተጠበቀ ውጤት ነበር። በሌሎች ከተሞችም የማጣሪያዎቹ ተካሂደዋል። የሰባቱ ምድብ የመጨረሻው ስድስተኛው ማጣሪያ ጨዋታቸውን ከነገ ወዲያ ያጠቃለው አስራ አምስቱ ቡድኖች ይታወቃሉ። እስከ አሁን ግን ዘጠኛ ሀገሮች ማለትም ደቡብ አፍሪካ፣ አልጄሪያ፣ ቡርኪና ፋሶ፣ ጋቦን፣ ካሜሩን፣ ኬፕቨርዲ፣ ዛምቢያ፣ ቱኒዚያ እና ሴኔጋል ማለፋቸውን አረጋግጠዋል። ይህ በዚህ እንዳለ የሰላሳኛው አፍሪካ ዋንጫን ለማዘጋጀት ኢኳቶሪያል ጊኒ ፈቃደኛ በመሆኗ የአፍሪካ እግር ኳስ ኮንፌዴሬሽንን ከጭንቀት ገላግሎታል። የኢኳቶሪያል ጊኒ አዘጋጅነት የመጣው ሞሮኮ የኢቦላ በሽታን መዛመት በመስጋት በመጨረሻ ላይ ማዘጋጀት እንደማትችል በመግለጿ ነው። ካፍ የብዙዎቹን የአፍሪካ አገሮች በር ቢያንኳኳም ፈቃደኛ አዘጋጅ ባለመገኘቱ ተጨንቆ ሰንብቷል። የአፍሪካ እግር ኳስ ኮንፌዴሬሽንም ሞሮኮ የአፍሪካ ዋንጫን በመጨረሻ ሰዓት ላይ እንደማታዘጋጅ በመግለጿ ከካፍ የሁለት ተከታታይ የአፍሪካ ዋንጫ ላይ እንዳትሳተፍ ቀጥቶታል። ይኸው ነው በእኔ በኩል ያለው። ሰለሞን ገዛይን ጽዮን መስቀልን ላመስግንና ወደ አትሌቲክሱ የሩጫ ስፖርት ዜና ልውሰዳችሁ። በአስራ አንደኛው አታፑዌርካ ዓለም አቀፍ ሀገር አቋራጭ ሩጫ ውድድር የኢትዮጵያ አትሌቶች ናቸው በሁለቱም ጾታ ያሸነፉት። በወንዶቹ እንዲያውም አንደኛና ሁለተኛ ሆነው ተከታትለው በመግባት የተደነቁት ኢማነ መርጋና ሙክታር ኢድሪስ ናቸው። 9.8 ኪሎ ሜትሩን በ27 ደቂቃ ከ39 ሴኮንድ ነው የሮጡት። ሦስተኛው ቲሞቲ ቶሮቲች ከዩጋንዳ ሆኗል። የሴቶቹን 7.9 ኪሎ ሜትር በ25 ከ36 ላፍ አድርጋ በአንደኝነት የጨረሰችው ደግሞ በላይነሽ ኦልጂራ ናት። ሜርሲ ቼሮኖ ከኬንያ ሁለተኛ መሊካ አሰሓሳ ሦስተኛ። ወደ ኢስታንቡል ማራቶን ስንሸጋገር ትላንት በሴቶቹ አማኔ ጎበና፣ ሶሎሜ ጌትነት ከኢትዮጵያ አንደኛና ሁለተኛ ሆነው ጨርሰዋል። የወንዶቹን ሐፊድ ቻኒ ከሞሮኮ ቀድሟል። ጊዜያቸው 21153ና 22846 ነው። ማይክል ኪፕሮፕ ከኬንያ በሦስተኝነት አጠናቋል። የኬንያ አትሌቶች ጉዳይ ከተነሳ ወደ ቀጣዩ ከአቶ ፍቅሩ ኪዳኔ ጋር ወዳደረግሁት አጭር ቃለ ምልልስ ልውሰዳችሁ። በኬንያ አትሌቶች የጉልበት ሰጪ መድኃኒት መጠቀም ቅሌት ዙሪያ ነው ያወያየኋቸው። አቶ ፍቅሩ ኪዳኔ የዓለም አቀፍ ስፖርት ተቋማት ልዩ አማካሪ ናቸው። ይህን ዜና እንዴት አገኙት ስል ነበር በቅድሚያ የጠየቅኳቸው። አዲስ ነገር አይደለም። በድሮ ጊዜ የኢትዮጵያና የኬንያ አትሌቶች በሙሉ ይሮጡም ይኖሩም ያደጉበትም ሰፈር ፋርማሲ የሌለበት ሲኔን እንኳን ምን እንደሆነ የማያውቁ ነበሩ። እስካሁን ድረስ ያሸነፉት በራሳቸው ችሎታና በራሳቸው ፍጥነት፣ በራሳቸው ተቋም ነበረ። አሁን ግን ስፖርቱ ለውድድር ሳይሆን ገንዘብ ማግኛ እና የመኖሪያ መሳሪያ ስለሆነ በየዓመቱ የተወሰነ ውድድሮች ተካፍለው አስፈላጊውን ገቢ እስካገኙ ሌላ ነገር መሞክራቸው አይቀርም። በዚህም የተነሳ የኬንያኖቹ አውሮፓንም ሆነ አሜሪካንም ያልወረሩት ሀገር የለም። የትኛውም ውድድር ውስጥ ተሰልፎ የሚገኙት በብዛት እነሱ ናቸው እና ይሄን ውድድራቸውን፣ ውጤታቸውን ወይም ገንዘብ በደንብ አድርገው ለማግኘት እንደዚህ አይነት ነገር ዶፒንግ ሊጠቀሙ መቻላቸው ግልጽ ነው እና ለኬንያ ብቻ ሳይሆን ለአፍሪካም ራሷ አሳፋሪ ሁኔታ ነው። በድሮ ጊዜ የነበሩት አትሌቶቻችን በሙሉ ከወጣ ከጦር ሰራዊት የወጡ ናቸው። እስካሁን ድረስ በሜዳሊያ ያገኙ የነበሩት ብዙዎቹ ወታደሮች ነበሩ እና ዲሲፕሊን የነበረበት ነው። አሁን ግን እያንዳንዱ ሯጭ የራሱ ማናጀር የራሱ መሪ ስላለው ምን ያቀምሷቸው እንደሆነ፣ እንዴት ምን ይመክሯቸው እንደሆነ ሊታወቅ አይችልም። በዚህ ላይ ደግሞ ሁሉም እንደሚያውቀው አትሌቶቻችን እስከዚህም ድረስ ትምህርት ቤት የነበሩ አይደሉም እና ያላቸው እውቀት ብዙን ሩጫው ላይ ነው እንጂ በሌላ አስተያየት ላይ አይደለም። ለሀያ አምስት ዓመታት የኬንያ አትሌቶችን ያሰለጠኑት ጆን ሙቲጋ ስለዚሁ ችግር አንስተው ነበር። በአንድ ወቅት ፖላንድ ሄጄ በነበረበት ጊዜ ይላሉ፣ የሌሎች አገሮች ሰዎች አሁን የምንወዳደረው እኮ ጉልበት ሰጪ መድኃኒት ከሚጠቀሙ አትሌቶች ጋር ነው ሲሉ ሰምቻለሁ ብለዋል። ያን አይነቱ ስሜት ምን ያህል ይጎዳል ይላሉ ተወዳዳሪዎችን። በጣም በጣም ይጎዳል፣ አሁን በተለይ ኬንያኖችን። ለማንኛውም በዚህ በዶፒንግ የተነሳ ሁላችንም ጥርጣሬ ውስጥ ነው እየገባን ያለ ነው እና አሁን የሚያሸንፉት በሙሉ ወይ ወስዶ እንደሆነ ወይ አልወሰደ እንደሆነ እየተባለ ጥርጣሬ ውስጥ ስለገባ የስፖርቱንም ጣም እየቀነሰው ነው ሄደው እና የኬንያኖቹ ብቻ ሳይሆኑ የአፍሪካኖች ኢትዮጵያኖችንም ጨምሮ ጥርጣሬ ውስጥ ሊከታቸው ይችላል። ከዚህ ሌላ ደግሞ ከዚህ ከዶፒንግ ሌላ ደግሞ ሌላ አስቸጋሪ ነገር ያለ በእድሜ የተነሳ ብዙውን ይሄ ወጣት ቡድን እያሉ የሚያሰልፏቸው ኬንያም ሆኖ የኢትዮጵያ ሽማግሌዎች ከእድሜያቸው በላይ የወዱ ነው ስለሆነ ይሄ ሁሉ በኢንተርናሽናል ውድድር ላይ አፍሪካን ስም እያጎደፈው ነው። በመጨረሻ አቶ ፍቅሩ በስፖርቱ ዓለም እርስዎ ለብዙ ዓመታት ቆይተዋል። የኢትዮጵያ አትሌቶች በዚህ ቅሌት ውስጥ የገቡበትን ጊዜ ያውቃሉ? ጭራሽ የለም። እስካሁን ድረስ እግዚአብሔር ይመስገን ማንም በዚህ አይነት እንትን የተያያዘ ጭራሽ የለም። እና ግን ወደፊት ምን እነሱም እኮ ልክ እንደ ኬንያኖቹ አሁን በብዛት በየአለሙ ስለሚሮጡ አንዱ አታሎ ሊያሳስታቸው ይችላል። እኔ ብዙ ጊዜ ፈራ የነበረውና ማስጠንቀቅ አለብን የምንለው ሳያውቁት እንደው እንደ ኮካ ኮላ ወይም እንደ ቡርቱካን ጭማቂ ምናምን አድርጎ አንድ ነገር ሰጥቶ እኮ አጠጥቶ እንትን ሊያደርጋቸው ይችላል ማያውቃል። እና ብዙ ጥንቃቄ ያስፈልገዋል። መከራው፣ የአትሌቲክስ ፌዴሬሽኖቹ በጣም ደካቦች ናቸው። የማስተማር ይህን የመሳሰለ የዶፒንግ ይህን ፌርፕላይ ኤቲክ ይህን የመሳሰለ ነገር የማስተማር እንትን የላቸውም። ለምን ራሳቸውም ኤቲክ ስለማያውቁ ሌሎቹን ለማስተማር ያዳግታቸዋል። አቶ ፍቅሩ ኪዳን ለጊዜያቸው በጣም አመሰግናለሁ። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት ያገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።